ስፖርት ጤና ይስጥልኝ አድማጮች። ሪያል ማድሪድ ትናንት ሲመራ ቆይቶ የማታ ማታ በባርሴሎና ሽንፈት ገጥሞታል። ባርሴሎና ዋንጫ የማንሳት እድሉን እጅግ ከፍ አድርጓል። የባየር ሚንሽን የረዥም ዘመን ተጫዋች ቶማስ ሚለር ከቡድኑ ሽኝት ተደርጎለታል። አሰልጣኝ ዣቪ አሎንሶ ከባየር ሌቨርኩሰን መለየቱን ይፋ አድርጓል። ሪያል ማድሪድ ይጠብቋል። አብራችሁን ቆዩም። በቅድሚያም አትሌቲክስ ከሚያዝያ 28 እስከ ግንቦት 3 ቀን 2017 ዓ ም በኢትዮጵያ ስፖርት አካዳሚ ሲከናወን የቆየው 54ኛው የኢትዮጵያ አትሌቲክስ ሻምፒዮና ትናንት ተጠናቋል። በወንድና በሴት የፍጻሜ ውድድሮች ከተካሄደባቸው መካከል የ5000፣ የ1500 እንዲሁም የ100 ሜትር በአራት የዱላ ቅብብል ይገኝበታል። በአጠቃላይ ውድድሩ 1379 አትሌቶች፣ 31 ቡድኖችና ተቋማት እንዲሁም ክልሎችና ከተማ አስተዳደሮች መሳተፋቸው ተገልጧል። ለአንድ ሳምንት ግድም በተከናወነው 54ኛው የኢትዮጵያ አትሌቲክስ ሻምፒዮና ውድድር ድምር ውጤት ኢትዮጵያ ንግድ ባንክ 279 ነጥብ በማምጣት በአንደኛነት አሸንፏል። መቻል 242 ነጥብ በመሰብሰብ ሁለተኛ ደረጃ ሲያገኝ፣ ሸገር ሲቲ በ143 ነጥብ ሶስተኛ ደረጃ አግኝቷል። እግር ኳስ በስፔን ላ ሊጋ ባርሴሎና ትናንት ሪያል ማድሪድን አራት ለሶስት በመርታት የደረጃ መሪነቱን ይበልጥ አጠናክሯል። በትናንቱ ግጥሚያ ቀዳሚውን ግብ በተገኘ ፍጹም ቅጣት ምት አምስተኛ ደቂቃ ላይ ከመረብ ያሳረፈው የሪያል ማድሪዱ አጥቂ ኬሊያን እምባፔ ነበር። ከጥቂት ቆይታ በኋላ በ14ተኛው ደቂቃ ላይ ይኸው ግብ አዳኝ ኬሊያን እምባፔ ሁለተኛውን ግብ በማስቆጠር ባርሴሎናን በገዛ ሜዳውና በደጋፊው ፊት አስደንግጦ ነበር። ሁለተኛው ግብ እንድትቆጠር ቪንሰንት ጁኒየር በድንቅ ሁኔታ ከተከላካዮች እግር ፊት አስቀድሞ ኳሷን ለኬሊያን ምባፔ በመላክ ብቃቱን አሳይቷል። 19ኛው ደቂቃ ላይ ባርሴሎና ያገኘውን የማዕዘን ምት ኤሪክ ጋርሺያ በጭንቅላት ገጭቶ ከመረባ አሳርፏል። በገዛ ሜዳቸው ግራ ተጋብተው የነበሩት የባርሴሎና ደጋፊዎችን እፎ እያስባለችና ያነቃቃች ግብ። ከተከላካዮች እይታ ውጪ ከግቡ በስተግራ ቆሞ አጋጣሚው ሲጠብቅ የነበረው ላሚን ያማል ሰላሳ ሁለተኛው ደቂቃ ላይ ባርሴሎናን አቻ ያደረገውን ግብ ተረጋግቶ አስቆጥሯል። ሰባት የሪያል ማድሪድ ተጫዋቾች ፍጹም ቅጣት ምት ክልል ውስጥ ተደርድረው ሌሎች ተጫዋቾች ላይ ትኩረት ባደረጉ በት ቅጽበት ለብቻው ነጠል ብሎ የነበረው ላሚን ጉዳ አድርጓቸዋል። ጨዋታው ተጋግሎ ሰላሳ አራተኛ ደቂቃ ላይ ራፊና ዲያስ ሶስተኛውን ግብ ከመረብ በማሳረፍ ባርሴሎናን ቀዳሚ አድርጓል። ይኸው ራፊና አርባ አንደኛው ደቂቃ ላይም የተሻማ ኳስ በጭንቅላት በመግጨት ለጥቂት ከግቡ አግዳሚ በላይ በማለፍ ግብ ሳይሆን ቀርቷል። በፈጣን እንቅስቃሴው የሪያል ማድሪድ ተከላካዮችን ሲያስጨንቅ የቆየው ራፊና 45ኛው ደቂቃ ላይ ግን ተሳክቶለት ለራሱ ሁለተኛ ለባርሴሎና የማሸነፊያዋን አራተኛ ግብ ከመረብ አሳርፏል። መደበኛው 45 ደቂቃ ተጠናቆ በጭማሪው ስምንተኛ ደቂቃ ላይ እምባፔ ለሪያል ማድሪድ ቢያስቆጥርም ግቡ ከጨዋታ ውጪ ተብሏል። ወዲያውም ባርሴሎና አራት ለሁለት እየመራ የመጀመሪያው አጋማሽ ተጠናቆ እረፍት አድርጓል። ክረፍት መልስ 52ኛው ደቂቃ ላይ ላሚን ያማል ሪያል ማድሪድን ያስደነገጠ ግብ ቢያስቆጥርም ለጥቂት ከጨዋታ ውጪ ተብሎ ተሽሮበታል። ሰባኛ ደቂቃ ላይ ቪንሰንት ጁኒየር በድንቁናቴ ያቀበለውን ኳስ ኪሊያን እምባፔ ሶስተኛ ግብ ለሪያል ማድሪድ ማስቆጠር ሄትሪክ ሰርቷል። ኪሊያን ምባፔ በ27 ከመረብ ያረፉ ኳሶች የላሊጋው ኮከብ ግብ አግቢ ነው። የባርሴሎናው ሮበርት ሌቫንዶቭስኪ በ25 ግብ ይከትሏል። ባርሴሎና በትናንቱ ግጥሚያ 94ተኛ ደቂቃ ላይ በሎፔዝ አምስተኛ ግብ ቢያስቆጥርም ኳሷን ቀደም ብሎ በእጁ በመንካቱ ግቡ ተሽሯል። ብርቱ ፍልሚያ የታየበት የሁለቱ ቡድኖች ግጥሚያም በ97ተኛው ደቂቃ ላይ በባርሴሎና የአራት ለሶስት ድል ተጠናቋል። ከ2 ለ0 ተነስቶ በማሸነፍ 8ያ 82 ነጥብ የሰበሰበው ባርሴሎና እና ጀርመናዊው አሰልጣኝ ዲተር ሃንስ ፍሊክ ፈንጥዟል። በ75 ነጥቡ የተወሰነው ሪያል ማድሪድ እና አሰልጣኙ ካርሎ አንቼሎቲም አንገታቸውን ደፍቷል። ሀያ ቡድኖች ያሉት የስፔን ላሊጋ ሊጠናቀቅ ሶስት ዙር ጨዋታዎች ይቀሩታል። የፊታችን አሙስ ማታ ቀጣይ 36ተኛ ጨዋታውን ከኢስፓኞል ጋር የሚያደርገው ባርሴሎና ካሸነፈ ዋንጫውን መውሰዱን ያረጋግጣል። በላሊጋው አስራ አራተኛ ደረጃ ላይ የሚገኘው ኢስፓኞል ጨዋታውን ቢያሸንፍ በቀጣይ የአውሮፓ ኮንፈረንስ ሊግ ማጣሪያ ተሳታፊ ለመሆን ጭላንጭል እድል ይኖረዋል። ሆኖም በማጣሪያው ተሳታፊ ለመሆን ባርሴሎናን ብቻ ሳይሆን አጠቃላይ ቀሪ ሶስት ጨዋታዎቹን ማሸነፍ ይጠበቅበታል። የሀሙሱ ጨዋታ ለኢስፓኞል ብርቱ ፈተና ሲሆን፣ ለባርሴሎና ዋንጫውን መውሰዱን የሚያረጋግጥበት ወሳኝ ግጥሚያ ነው። አርሰናል የፕሪምየር ሊጉን ዋንጫ አስቀድሞ መውሰዱን ያረጋገጠው ሊቨርፑልን አንፊልድ ውስጥ ትናንት ገጥሞ ከ2 ለ0 በመነሳት አቻ ተለያይቷል። 83 ነጥብ ላለው ሊቨርፑል የትናንቱ ግጥሚያ ምንም የሚፈይደው ነገር ባይኖርም 68 ነጥብ ላለው አርሰናል ግን ወሳኝ ነበር። አርሰናል የትናንቱን ጨዋታ አሸንፎ ቢሆን ኖሮ የሻምፒዮንስ ሊግ ተሳታፊነቱን መቶ በመቶ ያረጋግጥ ነበር። በፕሪምየር ሊጉ የደረጃ ሰንጠረዥ ሰባተኛ ላይ የሚገኘው ኖቲንጋም ፎረስት እንኳን በ62 ነጥቡ ወደ ሻምፒዮንስ ሊግ የማለፍ እድል አለውና ለአውሮፓ ሊግ የምድብ ጨዋታ የማለፍ እድል ይዞ በስድስተኛ ደረጃ ላይ የሚገኘው አስቶን ቪላ ነጥቡ 63 ነው። ቀሪ ሁለት ጨዋታዎቹን ካሸነፈ ነጥቡን ወደ 69 ያደርሳል። ያም በመሆኑ 68 ነጥብ ያለው አርሰናል የሻምፒዮንስ ሊግ ተሳታፊነቱን የሌሎች ቡድኖችን ውጤት ሳይጠብቅ ለማረጋገጥ ከቀጣይ ጨዋታዎቹ ቢያንስ አንዱን ማሸነፍ ይጠበቅበታል። በርካታ የግብ ክፍያ ስላለውም አንድ ጨዋታ አቻ ቢወጣም ያዋጧል። ኢፕስዊች ታውን፣ ላይስተር ሲቲ እና ሳውስ ምተን ወደ ሁለተኛው ዲቪዚዮን ወራጆች ናቸው። በነሱ ምትክ ባለፈው ሳምንት የሁለተኛ ዲቪዚዮን ዋንጫውን የወሰደው ሊድስ ዩናይትድ ወደ ዋናው ፕሪሚየር ሊግ ማለ አረጋግጧል ሌላኛው ማለፉን ያረጋገጠ ቡድን በርን ላይ ሲሆን ለቀሪ ሶስተኛ ቦታ ደግሞ ሼፊልድ ዩናይትድ፣ ሰንደርላንድ፣ ኮንቬንትሪ ና ብሪስቶል ሲቲ ይጋጥማሉ። በጀርመን ቡንደስሊጋ ሆልሽታይን ኪል ና ቦሁም ወደ ሁለተኛ ዲቪዚዮን መውረዳቸው የተረጋገጠ ቡድኖች ናቸው። በእነሱ ምትክ ሀምቡርግ ወደ ዋናው ቡድን ማለፉን አረጋግጧል። አንድ ጨዋታ እየቀረ ሁለተኛ ሆኖ የሚጨርስ ቡድን ማንነት ገና አልታወቀም። በዋናው ቡንደስሊጋ 29 ነጥብ ሰብስቦ 16ተኛ ደረጃ ላይ የሚገኘው ሃይድን ከሁለተኛ ዲቪዚዮን ሶስተኛ ደረጃ ይዞ ካጠናቀቀው ቡድን ጋር በደርሶ መልስ ይጋጠማል። ከሁለቱ ያሸነፈው ቡድን የቀጣይ ቡንደስሊጋ ተሳታፊ ቦታ መያዙን ያረጋግጣል። በሁለተኛ ዲቪዚዮን ቡንደስሊጋ ከአንደኛ እስከ አራተኛ ደረጃ ያሉት ቡድኖች የሰበሰቡት ነጥብ በቀጥታ ወደ ቡንደስሊጋው ለማለፍ እድል ይሰጣቸዋል። አንድ ዙር ቀሪ ጨዋታ እየቀረ ሃምቡርግ በ59 ነጥብ ይመራል፣ ኮሎኝ በ58 ይከተላል። ኤልቨርስበርግና ፓዴርቦርን 55 ነጥብ አላቸው። ዱስልዶርፍና ካይዘር ስላውተርንም በ53 ነጥባቸው ገና የማለፍ እድላቸው አልመከነም። ስፔናዊው አሰልጣኝ ዣቪያ አሎንሶ ከባየር ሌቨርኩሰን መለየቱን ይፋ አድርጓል። አሰልጣኝ ዣቪያ አሎንሶ በጀርመን ቡንደስሊጋ ምስጢር ሆኖ የቆየውን ከባየር ሌቨርኩሰን የመለየቱን ጉዳይ አረጋግጧል። ባየር ሌቨርኩሰንን ከፍተኛ ደረጃ ላይ ያደረሰው ዣቪያ አሎንሶን ሪያል ማድሪድ በዘንድሮ የጨዋታ ዘመን መጠናቀቂያ ይጠብቋል። ዣቪያ አሎንሶ ባለፈው ሳምንት አርብ በነበረው ጋዜጣዊ መግለጫ የባየር ሌቨርኩሰን ውሉ ለመጠናቀቁ ገና አንድ ዓመት ይቀረው እንደነበረም ገልጧል። በሌላ ዜና ለባየር ሚንሽን የረዥም ዘመን ተጫዋች በመሆን ክብር ወሰን የሰበረው አጥቂ የ35 ዓመቱ ቶማስ ሚውለር ከቡድኑ ስንብት ተደርጎለታል። በአሊያንስ አሬና ቅዳሜ ዕለት የተሰናበተው በቡንደስሊጋው ቦሩሲያ ሙንሽን ግላድባህን ሁለት ለዜሮ ካሸነፉ በኋላ ነው። ቶማስ ሚውለር ለባየርን ሚንሽን 750 ጊዜ ተሰልፎ ተጫውቷል። የዘንድሮን ጨምሮ 13 የቡንደስሊጋ ዋንጫዎችን ቡድኑ ሲያሸንፍ አብሮ ነበር። ለሁለት ጊዜ የሻምፒዮንስ ሊግ እንዲሁም በጀርመን ብሔራዊ ቡድን በ2014 የዓለም ዋንጫዎችንም ማንሳት ችሏል። ቶማስ ሚለር በባየርን ሚንሽን ታሪክ ከጌርድ ሚለር እና ሮቤርት ሌቫንዶቭስኪ ቀጥሎ 248 ግቦችን በማስቆጠር ሶስተኛ ግብ አግቢ ነው። ጌርድ ሚለር 570 እንዲሁም ሮቤርት ሌቫንዶቭስኪ 344 ግብ አላቸው። በባየር ሚንሽን የቆይታ ዘመናቸውም ቶማስ ሚለር ግብ ማግባት ብቻ ሳይሆን 222 ግብ ሊሆኑ የሚችሉ ኳሶችንም በማመቻቸት ይታወቃል። አድማጮች፣ የስፖርት ጥንቅናችን በዚህ ይደመደማል። ማንተጋፍቶት ስለሺ ነኝ። አስተያየት ጥቆማቸው ያለን መልካም ጊዜ። ጤና ይስጥልኝ